በኢትዮጵያ ሶማሌ ክልል ድርቅና ኮሌራ የዜጎችን ኑሮ እየጎዱ መሆኑን ጠቅሶ ባለፉት አራት ቀናት ከ30 ሰዎች በላይ መሞታቸውን የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ አስታውቋል። በክልሉ ከ1 ሚሊዮን 300ሺህ በላይ ሰዎች በድርቅ ምክንያት ለምግብ እጥረት በመጋለጣቸው ለበርካታ ወራት የአስቸኳይ ጊዜ እርዳታ ሲደረግላቸው መቆየታቸውን ደግሞ የብሔራዊ የአደጋ ስጋትና አመራር ኮሚሽነር አቶ ምትኩ ካሳ አመልክተዋል። በአካባቢው የዳየር ዝናብ መስተጓጎሉንም ኮሚሽነሩ ገልጸዋል። በክልሉ ተከስቶ የቆየውን የኮሌራ በሽታ ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ ማከናወናቸውን አቶ ምትኩ አስረድተዋል። የኢትዮጵያ መንግስት ከተለያዩ አካላት የተውጣጣ ግብረ ኃይል ከነገ ጀምሮ በመላ ሀገሪቱ የድርቁን ሁኔታ እንዲገመግም እንደሚያሰማር አስታውቋል። በሶማሌ ክልል ደቡባዊው ክፍል በአካባቢው አጠራር ዳይር የሚባል የዝናብ ወቅት አለ የዝናብ ወቅት ከጥቅምት አንስቶ እስከ ሳሳት ወር ድረስ የሚዘንበ ዝናብ ነው። ስለዚህ ዝናብ በአገባብም በመጠንም በስርጭትም ያልተሳከለ በመሆኑ የእንስሳት መኖ እጥረት እና አቅርቦት እጥረት ይታያል። ስለዚህ ከዚህ በመነሳት የክልሉ መንግስትም ሆነ የፌደራል መንግስት ለእንስሳትም ሆነ ለሰው የመጠጡ አቅርቦትና ለእንስሳት ሀብቱ ደግሞ የመኖ አቅርቦት እያደረገ ነው የሚገኘው። እንግዲህ አሁን ያለው ሁኔታ ደግሞ በተጨማሪ ኮሌራና ድርቅ የአካባቢውን ሕዝብ እየጎዳ ነው በሚል በአካባቢው የሚንቀሳቀሱ የተቃዋሚ ፓርቲዎች መካከል የኦብነግ መግለጫ አውጥቷል። ዛሬ ሰዎችም እንደሞቱ ነው እየገለጹ ያሉት። ይህንን አስመልክቶ እናንተ ምን መረጃ አላችሁ? እንግዲህ ያለን የቅድመ ማስጠንቀቂያ መረጃ እንደሚያሳየው ቀደም ሲል ኦገስት ሁለት ሺ አስራ ስድስት ይፋ ባደረግ ነው አሀዝ መሰረት በአጠቃላይ በሶማሌ ክልል በዘጠኙ ዞኖችና በስልሳ ሰባት ወረዳዎች ለአንድ ነጥብ ሶስት ሚሊዮን ህብረተሰብ ክፍል የለደራሽ እርዳታ እየቀረበ ነው ያለው። ይህ ለደራሽ እርዳታ ቀጥሏል። ለዚ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታ ቁጥጥር ስር አውሏል። ስለዚህ በዚህ ረገድ ስጋት ላይ የሚጥል የለም። ሁለተኛው ከምግብ አቅርቦት ጋር በተያያዘ ቀደም የነገለጽኩ ለአንድ ነጥብ ሶስት ሚሊዮን ዜጎቻችን እየቀረበን ያለ የተቋረጠ ነገር የለም። ስለዚህ ቀጣይ ከጃንዋሪ አንድ ሁለት ሺህ አስራ ሰባት ዓመተ ምህረት ጀምሮ የሚኖረውን የለደራሽ እርዳታ አቅርቦት የሚያስፈልገው ህብረተሰብ ለመለየት ከነገ በኢትዮጵያ አቆጣጠር ከ ዳር ዘጠኝ ቀን ሁለት ሺ ዘጠኝ አመተ ምህረት ጀምሮ የተለያዩ አካላትን የያዘ ቲም ይሰማራል። የሚሰማራው ቲም የፌዴራል የሚመለከታቸው ሚኒስተር መስሪያ ቤቶች፣ የክልል ሴክተር ቢሮዎችን፣ የበይነ መንግስታት ዩኤን ብለን የምንጠራቸው የሁለትዮ ስምምነት ያላቸውን ባይላተራልና ዓለም አቀፍ መንግስታዊ ድርጅቶችን ያካተተ ቡድን ነው። የሚሰማራው ይህ ቡድን እንግዲህ በአጠቃላይ በሶማሌ ክልል በሚገኙ ዘጠኝ ዞኖች በአስራ ሰባት ላይቭሊሁድ ዞን ተብሎ የሚከፈሉ እና በስልሳ ሰባት ወረዳዎች ተሰማርቶ ነው የጥናት የሚያደርገው። የዚህ ጥናት ውጤት ቀደም ብዬ እንደገለጽኩት ከጃንዋሪ አንድ ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ የምግብና ምግብነት ካሉን አቅርቦቶችን ፍላጎት የሚለይበት ነው። በዚህ አግባብ መንግስትና አጋ ድርጅቶች በጋራ ምላሽ የሚሰጡበት ሁኔታ ይፈጠራል። እንግዲህ ሁኔታ ይህንን ይመስለው ከነገ ጀምሮ በተለይ የዳይር ከጥቅምት እስከ ታህሳስ የሚዘንበው ዝናብ መስተጓጎል ና መቅረት የፈጠረውን ሁኔታ የሚገመግብ ቡድን ነው። እንግዲህ የኢትዮጵያ መንግስት የሚያሰማር ቡድን ነው የሚሰማር ይህ ቡድን ለሶማሌ ክልል ብቻ ሳይሆን በአጠቃላይ በዘጠኝ ክልሎች በአምሳ አራት ዞኖችና በሁለት መቶ አርባ ስድስት ወረዳዎች የሚሰማራ ቡድን ነው። ከእነዚህ መካከል የሶማሌ ክልል አንዱ ነው። ስለዚህ በሶማሌ ክልል በአስራ ሰባት ላይብሉ ዞን በሚባሉት እና በስልሳ ሰባቱም ወረዳ የሚሰማራ ቡድን ነው የሚሆነው። እንግዲህ እርዳታን ለማድረስ የተባበሩት መንግስታት ድርጅት አካላት እንደዚሁም ሌሎች የዓለም አቀፍ እና የሀገር ውስጥ የእርዳታ ድርጅቶች ተንቀሳቅሰው ይሰራሉ ኦጋዴን ውስጥ ይሰራሉ። ምክንያቱም አሁን የሶማሌ ክልል ስንወስድ በአብዛኛው የምግብ አቅርቦቱ የሚያቀርበው የአለም ምግብ ፕሮግራም ደብል ኤፍ ፒ የምንለው ነው። ስለዚህ ደብል ኤፍ ፒ በጅጅጋ ከተማ የራሱ ሰብ ኦፊስ አለው። ጎዴ ላይም እንደዚሁ የቅርንጫፍ ጽህፈት ቤት አለው። በእነዚህ አማካኝነት አጠቃላይ የፊልድ ሞኒተርስ አሉ፣ የእርዳታ ስርጭቱን የሚቆጣጠሩ፣ የእርዳታ ስርጭቱ በታቀደው መሰረት ይሄዳል የሚለውን በሁሉም አካባቢ የሚሰሩ አሉ። ከዛ ባሻገር ደግሞ ሌሎች እንደነ ዩኒሴፍ የመሳሰሉ እና መንግስት ያለሆኑ ነው ዓለም አቀፍ ድርጅቶች ምን የሚንቀሳቀሱበት ነው። በዘጠኙ ዞኖች ሁሉ ማለት ነው። ምን ያህል ናቸው? አሁን ኦጋዴን ውስጥ አስቀድመው የገለጹት ከባለፈው ዓመት የተገኙ መረጃዎች አሀዞች ናቸው። አሁን ምን ያህል ሰዎች ናቸው የአስቸኳይ ጊዜ እርዳታ የሚያስፈልጋቸው በሶማሌ ክልል ውስጥ? አሁን ይለያል፣ ነገር የሚሰማራ ቡድን ያን የሚለይ ነው። በአጠቃላይ በሀገሪቱ ያለው ያ ውጤት እስከሚመጣ ድረስ ከዲሰምበር ዲሰምበር ሰላሳ አንድ ሁለት ሺህ አንሳ ስድስት ባለው አነቱ ሶስት ሚሊዮን የሚሰራው በአጠቃላይ በአገሪቱ ያለው ሁኔታ በሀገሪቱ ያው ኦገስት ሁለት ሺ አስራ ስድስት ላይ ይፋ ባደረግነው መሰረት ዘጠኝ ነጥብ ሰባት ሚሊዮን ዜጎቻችን ናቸው የደደራሽ እርዳታ የሚያስፈልጋቸው በሁሉም ክልሎች ማለት ነው። ለእነዚህ የቀረበ ነው የሚገኘው። የተለወጠ ነገር አለ አስፈላጊ ቁጥር በአሴስመንቱ መሰረት ከጃንዋሪ አንድ ሁለት ሺ አስራ ሰባት ጀምሮ ይቀየራል። የተለወጠ ነገር አለ እንግዲህ የእርዳታ አቅርቦቱን በተመለከተ የምርት ወቅቶችም ያለፉበት ስለሆነ ከአዲስ የምርት ወቅት ጋር ተያይዞ ያለው ሁኔታ ምን ይመስላል አጠቃላይ ስዕሉ እናንተ በግምገማችሁ የተረዳችሁት ነገር ካለ አዎ ቀጣይ እንግዲህ በአብዛኛው ምርት ጠቃሚ በሆኑ አካባቢዎች ላይ የጣለው ዝናብ በአገባብም በመጠን በስርጭት በአወጣት የተስተካከለ ስለነበረ በብዙ አካባቢዎች ላይ ምርት ጨምሯል ስለዚህ በመጨመሩ ከጃንዋሪ አንድ ሁለት ሺህ አስራ ሰባት ጀምሮ የምናገኘው ቁጥር አምና ከነበረው በእጅጉ ያነሰ ነው የሚሆነው። አሁን ኦገስት ላይ ቀደም ብዬ የጠቀስኩት ዘጠኝ ነጥብ ሰባት የነበረው ከእሱ በትልቅ ቁጥር ያንን ስለምንጠብቀው ስለዚህ፣ ዞሮ ዞሮ አሁን ይሄ ይሆናል ይሄ ይሆናል ለማለት አሴስመንቱ ገና የሚደረግ ስለሆነ አስቸጋሪ ቢሆንም አሁን መሬት ላይ ከምናየው ሁኔታ በመነሳት የአነስተኛ ቁጥር ይመጣል ብለን ነው እንደ መንግስት የገመገም ነው። በጣም ነው የማመሰግነው አቶ ምትኩ ካሳ ይሽ ነው ይሽ ሰላም ቆይልኝ።